ስሜ አሜን ይባላል። የመጣሁት ከኢትዮጵያ ነው። ስሜ ንጉሱ ይባላል። የመጣሁት ከኢትዮጵያ ነው። የምንወያይበት ርዕስ የምግብ ሰዓት እንዳያመልጣቸው የሚል ነው። ንጉሱ፣ ምን እየሰራህ ነው? እስካሁን እዚሁ ነህ? ኦ አቤት አምላክ! ኦ ስራ በዝቶብኛል በዝቶብኛል። የሂሳብ ስራዬን አልጨረስኩኝም። የምሳ ጊዜ ሁሌ እሰራለሁ። እኔ ስለአንተ ትጨነቃለሁ፣ ምክንያቱም ብዙ ጊዜ ለምሳት ትገኝም። በእውነት በጣም ርቦኛል፣ ሆኖም ይሄንን የሂሳብ ትምህርት መስራት ይኖርብኛል። ምግብ ለሰውነትህ ኃይል ይሰጣል፣ ስለዚህ ለምብል ጊዜ እንዲኖርህ አረጋግጥ። አውቃለሁ፣ ሆኖም የሂሳብ ትምህርት በጣሙን አስፈላጊ ነው። መብላት በእርግጥ በአንድ ነገር ላይ ለማተኮር ይጠቅማል። የምግብ ጊዜ ካሳለፍክ የምትሰራው ሂሳብ በይበልጥ ይከብድሃል። ነገ ጠዋት የሂሳብ ፈተና አለኝ። ይሄ ሂሳብ ራሴን ሊያዞረኝ ነው። ለምን ትንሽ አረፍ አትልማውን ብዙ ጊዜ ከቆየህ ግን ሁለት ወይም ሶስት አምበርገር ልትበላ ትችላለህ። እሺ ትንሽ አረፍ ላለሁ። አምበርገር ከቻብ አይብ፣ ትማትም፣ ሰላጣ፣ ሽንኩርት ስናፍጭ የአሳ ስጋ ሞቅ ባለ ዳቦ እበላለሁ። ዋ በጣም ይጣፍጣል። በአንድነት እንብላ። ከጓደኛ ጋር ሆነ መመገብ በጣም ጥሩ ነው። የሳፈታዬ እንደማልፍ ተስፋ አደርጋለሁ።